መልካም አመሰግናለሁ ቆንጆች ዛሬ ሰኔ አስራ ዘጠኝ የሁለት ሺህ አስር አመተ ምህረት ከጠዋቱ አንድ ሰዓት ከ አርባ አምስት አካባቢ በግልገል ግቤ አንድና በግልገል ግቤ ሁለት መካከል ከሚገኙ ሰኮሮ ከተባለው ቦታ ላይ ባለ አራት መቶ ና ባለ ሁለት መቶ ሰላሳ ኪሎ ቮልት ከፍተኛ የኤሌክትሪክ ኃይል ማከፋፋይ አቃቢ አለን እዚህ ሶኮሮ ካለው ከፍተኛ ኤሌክትሪክ ማከፋፈያ ጣቢያ ውስጥ አንድ ባለ ሁለት መቶ ሀምሳ ኤምቢኤ ትራንስፈርመር ነው የተቃጠለው። ይህ ትራንስፈርመር በመቃጠሉ እና ወደ ሌሎችም እንዳይዛመት እዛው ጣቢያው ላይ ያሉ የኢትዮጵያ ኤሌክትሪክ ኃይል ሰራተኞች ባሳወቁን ፍጥነት እኛም የጅማን የእሳት አደጋ መቆጣጠሪያ ማዕከል፣ የጅማ አየር መንገድ እና ሲቪላይዜሽን፣ የሀገር መከላከያ ሰራዊት እና የሰኮሮ አስተዳደር አካላትና ህዝቡ ፈጥነውም ኢንፎርሜሽን ስለነበራቸው እኛም እንዲያግዙን ስለጠየቅን በፍጥነት በተደረገው የጋራ ርብርብ ቃጠሎ ወደ ሌሎች ትራንስፈርመሮች ወይም ወደ ሌሎች ሳይዛመት እዚሁ አንድ ትራንስፈርመር እንዳቃጠለ እዛው ላይ ለማቋምና ና ሰባት ሰዓት ተኩል አካባቢ ለማጥፋት ተችሏል። በዚህ ትራንስፈርመር ኤሌክትሪክ ኃይል ያገኙ የነበሩ የሆሳና የጭማ የአጋሮ የቦንጋ የሚዛን ተጥቂ አካባቢዎች የኤሌክትሪክ ኃይል ተቋርጦ ውሏል። ሆኖም ግን የተቃጠለውን ትራንስፈርመር በአዲስ ትራንስፈርመር ለመተካት ጊዜ ስለሚወስድ እና ስተካም ድረስ መፍትሄ ለግድ ማስተላለግ የግድ ስለሚል ለእነዚህ ኤሌክትሪክ ለተቋረጠባቸው አካባቢዎች አጠቃላይ እንደሚታወቀው የኤሌክትሪክ ሲስተማችን አንዱ ከሌላው ጋር የተያያዘው ስለሆነ የኤሌክትሪክ ማስተላለፊያ መስመሮች ማከባቢያ ጣቢያዎችን የተያያዙ በመሆናቸው ከሌሎች አበዳድሮ ለመስጠት ተችሏል። እነ በአሁኑ ሰዓት የደረሰኝ ጥሩ ዜና አጠቃላይ ሆሳና፣ ጅማ፣ አጋሮ፣ ቦንጋ የኤሌክትሪክ ኃይል አግኝተዋል። ሚዛንና ቴፒን ቀጥሎ ከተወሰኑ ደቂቃዎች በኋላ የኤሌክትሪክ ኃይል እንዲያገኙ ይደረጋል። ይኸው ነው እንግዲህ መልካም ዜና ነው። የቃጠሎ መነሹ ምን የቃጠሎ መነሾ ምን እንደሆነ ታውቋል? አቶ ምስክር፣ የቃጠሎ መነሾ እንግዲህ እዛው ቦታው ላይ ያሉ የኤሌክትሪክ ማከፋፈያ ጣቢያ ሰራተኞች የሚሆን የእነሱ የበላይ አካል የትራንስሚሽን ኦፕሬሽን ስራ አስፈጻሚ ደጋግሜ ጠይቄ እንደተረዳሁትኝ ከክረምቱ ጋር በተያያዘ በገጠመ ቴክኒካዊ ችግር መሆኑን ያረጋገጡም። በተለምዶ በክረምት እንዲህ አይነት ቃጠሎች ይደርሳሉ። በትራንስፎርመሩ በክረምት ጊዜ ቴክኒካል ሲባል ብዙ ዝርዝር ጉዳይ አለው። አንዳንዴ ሉዝ ያጋጥማል፣ የኤሌክትሪክ ሉዝ ያጋጥማል። አንዳንዴም ደግሞ ረጅም ጊዜ ከማገልገል የተነሳ እቃዎች ሊቃጠሉ ይችላሉ እና አንዳንዴ ቃጠሎ በተለይ አልፎ አልፎ ብዙም ባይሆን አልፎ አልፎ ያጋጥም በክረምት ጊዜ ትንሽ ጎላ ይላል። ስለዚህ ቴክኒካል ችግር በሚል ነው የተረዳሁት። እኔን እ በቃጠሎ እንደው በሰራተኞች ላይ የደረሰ ጉዳት ይኖራል? የቃጠሎስ ግምት እንደው ከአሁኑ ከወዲሁ በገንዘብ መጠን መገመት ከቻሉ ምን ያህል ጉዳት ነው የደረሰው? በገንዘብ አሁን ላይ ሆኖ መገመት አይቻልም። ዞሮ ዞሮ ረጅም አመት ያገለገለ ትራንስፈርመር ስለሆነ ወደ ኋላ ሄዶ መገመት እንደሚቻል ይቻል የሆነ እሱን ሪፈር ማድረግ ይጠይቃል። ግን እራስህ እኔም ጠይቄ እንደተረዳሁት በአማካኝ እስከ ስድስት መቶ ሀምሳ ሺ ዩ ኤስ ዲ ወይም የአሜሪካን ዶላር ሊያወጣ የሚችል እቃ እንደሆነ ኃላፊዎቹ በየደረጃው ያሉ ኃላፊዎች ኢንፎርሜሽን ሰጥቶኛል። ይህ ግን አክቹዋል አይደለም፣ ግን አማካኝ አማካኝ ብሎ የሚወሰድ ነው እና በዚህ መቃጠለው ከዚሁ ከአንድ ትራንስፈርመር ውጪ የደረሰ በንብረትም ሆነ በሰው የደረሰ ምንም አይነት ጉዳት የለም። እሺ። አቶ ምስክር ነጋሽ የኢትዮጵያ ኤሌክትሪክ ኃይል የውጭ ግንኙነቶች ዳይሬክተር ስለሰጡኝ ቃል በጣም አመሰግናለሁ።